ፈጣን የፍትህ አገልግሎት ለማግኘት ጠበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ እየታገዙ እንዲከራከሩላቸው እነ አቶ በረከት ስምዖን ለፍርድ ቤት ጥያቄ አቀረቡ። አቃቢ ህግ በእነ አቶ በረከት ላይ ዛሬ በአማራ ጠቅላይ ፍርድ ቤት ክስ መስርቷል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት የኮርፖሬቱ የቀድሞ ከፍተኛ አመራር በነበሩት በአቶ በረከት ስምኦን እና በአቶ ታደሰ ካሳ ላይ አቃቢ ህግ ዛሬ ክስ መስርቷል። ክሱም ለአማራ ክልል ጠቅላይ ፍርድ ቤት በጽሁፍ ቀርቧል። ተከሳሾቹም አንድ ሺ ዘጠኝ ገጽ ያለው ዝርዝር ክስ የደረሰን ትላንት አመሻሹን አስራ አንድ ሰዓት ከሀምሳ አምስት ላይ በመሆኑ አንብበን መልስ ለመስጠት ጊዜ ያንሶናል። ተጨማሪ ጊዜ ይሰጠን ሲሉ ችሎቱን ጠይቀዋል። ጉዳያቸውን የሚከራከርላቸው ጠበቃ ከዚህ በፊት ቢያቆሙም በደረሰበት ወከባና እንግልት እንዳቋረጠባቸው ለችሎቱ የተናገሩት እና አቶ በረከት አሁንም የሚከራከርላቸው ጠበቃ እንደሚፈልጉና ጠበቆቻቸውን ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመደገፍ ክርክሩን እንዲያካሂዱ ይህ ካልሆነ ደግሞ የሕግ ባለሙያ የምክር አገልግሎት እንዲፈቀድላቸው ችሎቱን ጠይቀዋል። አቃቤ ህግ በበኩሉ ተከሳሾቹ ያነሱት የጊዜ ቀጠሮ ትክክል መሆኑን አምኖ ተከሳሾቹ የሚያቆሟቸውን ጠበቆች ደህንነት የመጠበቅ ኃላፊነት የክልሉ መንግስት በመሆኑ ልዩ ከለላ ተሰጥቷቸው መከራከር እንዲችሉ መደረግ አለበት፣ በፕላዝማ ቴክኖሎጂ መከራከር ግን አስቸጋሪ ነው ብሏል። ግራቀኙን ያደመጠው ችሎትም ተከሳሾቹ በጠበቃ የመከራከር ህገ መንግስታዊ መብታቸው እንዲጠበቅ የክልሉ መንግስት በጠበቆች ላይ እንግልት እንዳይፈጸም ልዩ ጥበቃ እንዲደረግላቸው ትዕዛዝ ያስተላለፈ ሲሆን ይህ የማይተገበር ከሆነ በቀጣይ የህግ ባለሙያ የምክር አገልግሎት ድጋፍ ይመቻቻል ብሏል። የተከሳሾቹን የእምነት ክህደት ቃል ለመስማት ለመያዝ የ14/2011 ዓ ም ተለዋጭ ቀጠሮ በመያዝ ችሎቱ የዛሬ ውሎውን አጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። baharda